የግሉን የምጣኔ ሀብት ዘርፍ የመዋለነዋይ አቅም ሊያግዝና ሊገነባ ያስችላል የተባለ ስምምነት በዓለም አቀፍ የገንዘብ ኮርፖሬሽንና በኢትዮጵያ ብሔራዊ ባንክ ተፈርሟል። የኮርፖሬሽኑ ኃላፊ የሀገሪቱ የልማት እንቅስቃሴ ስትራቴጂያዊ አጋር ለመሆን መወሰኑን ገልጸዋል። ዛሬ የተፈረመው ስምምነት መንግሥት የግሉን ክፍለ ኢኮኖሚ ለማሳደግ ያለውን ቁርጠኛነት ያሳያል ተብሏል። መለስካቸው አምሃ ተጨማሪ አለው። ከዓለም ባንክ ቡድን አንዱ አባል የሆነው ዓለም አቀፍ የገንዘብ ኮርፖሬሽን ዛሬ ከቀትር በኋላ አዲስ አበባ ላይ የግሉን ክፍለ ኢኮኖሚ የሚደግፍ ሁለት ስምምነቶችን ከኢትዮጵያ ብሔራዊ ባንክ ጋር ተፈራርሟል። በአንደኛው ስምምነት መሠረት ዓለም አቀፍ የገንዘብ ኮርፖሬሽን በየዓመቱ በብዙ መቶ ሚሊዮን ዶላር የሚቆጠር ገንዘብ ለኢትዮጵያ እንደሚመድብ ታውቋል። በዚህ ስምምነት መሠረት ወደ ኢትዮጵያ የሚገባው የውጭ ምንዛሬ ለግልጋሎት የሚለውም በግሉ ክፍለ ኢኮኖሚ ለሚንቀሳቀሱ ባለሀብቶች ብቻ ነው። ሁለተኛው ስምምነት የውጭ ምንዛሬ እጥረት ለመቋቋም የሚያስችልና የግልና የመንግስት ባንኮች ከውጭ ባንኮች ጋር በሚያደርጉት የገንዘብ ልውውጥ ዓለም አቀፉ የገንዘብ ኮርፖሬሽን ለኢትዮጵያ ባንኮች የሚሰጠውን ዋስትና የተመለከተ ነው። ስምምነቱን በኢትዮጵያ ብሔራዊ ባንክ በኩል የተፈራረሙት የባንኩ ገዢ ዶክተር ይናገር ደሴ ስለ ስምምነቶቹ ፋይዳ ለጋዜጠኞች የሚከተለውን ብለዋል። ሁለቱ ስምምነቶች ተጨማሪ ዶላር ለሀገሪቱ ብዙ የሚጠቅም ዶላር ማግኘት ይቻላል። በዚህ ዶላር ተጨማሪ እድገት፣ ተጨማሪ ኢንቨስትመንት ማምጣት እንችላለን በፕራይቬት ሴክተር አማካኝነት። ሁለተኛ የዚህ አሁን ያለውን የውጭ ምንዛሬ እጥረት ለማቃለል ተጨማሪ የጋራንቲ ፋሲሊቲ ስላዘጋጁልን እድገታችን ተከታታይ ሆኖ እንዲቀጥል እድል የሚሰጥልን ስለሆነ ይሄ በአይነቱ አዲስ ነው። ቀደም ብዬ እንዳነሳሁት ከዚህ ከዓለም አቀፍ የገንዘብ ኮርፖሬሽን ጋር በዚህ መልኩ ስንስማማ በየአመቱ በጣም በብዙ መቶ ሚሊዮኖች ሚቆጠር እንደሚመድቡልን ነው ኃላፊው እየነገሩን ያለው። ስለዚህ ይሄ ለሀገራችን ተጨማሪ ጉልበት፣ ተጨማሪ አቅም፣ ተጨማሪ ሀብት ሆኖ ለእድገታችን ተጨማሪ አቅም ይሆናል የሚል እምነት ነው ያለ። የዓለም አቀፉ የገንዘብ ኮርፖሬሽን ዋና ስራ አስፈጻሚ ፊሊፕ ሎየር ድርጅታቸው ወደ ኢትዮጵያ ሲገባ ብዙ ነገሮችን ተመልክቶ እንደሆነ ተናግረዋል። ኮርፖሬሽኑ በጽሑፍ ባሰራጨው መግለጫ እንዳመለከተው ኢትዮጵያ በአፍሪካ ውስጥ መዋለ ንዋይን በመሳብ ረገድ ዋነኛ ከሚባሉት አገሮች መካከል አንዷ መሆኗን ፊሊፕ ለኦርን ጠቅሰው ጽፈዋል። እሳቸውም የውሎ ስምምነት በተፈረመበት ወቅት በአጽንዖት ካመለከቷቸው ቁም ነገሮች መካከል በአገሪቱ ተጀምሯል ያሉትን ለውጥ ነበረ። የአዲሱ መንግስትና የጠቅላይ ሚኒስትሩን መግለጫዎች እንዲሁም የለውጡን ጅማሬ በጥንቃቄ ስንከታተል ነበር። የተጀመረውን መንገድ ትክክለኛነት በእኛ በኩል በፍጹም የሚያጠራጥር አይደለም። እናም የዚህ ሂደት አካል መሆኑን እንፈልጋለን። ስትራቴጂካዊ አጋሮች መሆን ነው የምንፈልገው። አስቀድሞውም ቢሆን ከመንግስት ባንኮች ጋር ስንሰራ ቆይተናል። በግሉ ዘርፍ ደግሞ ሁለተኛ ምሶሶ ሆነ መንግስት መስራት እንፈልጋለን። ለግሉ ክፍለ ኢኮኖሚ በሮችን መክፈት የግል መዋለን ማይ ፍሰትን ከፍ ስለሚያደርግ በእጅጉ ጓግተናል። በስምምነቱ ፊርማ ላይ የተገኙት የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ አህመድ ሺዴ የዛሬውን ስምምነት ልዩ ባህሪ ገልጸዋል። ዚስ አግሪመንት ኢዝ ዩኒክ ቢኮዝ ዋን ኢት ሲግናልስ ዘ ገቨርንመንት ኮሚትመንት ይህ ስምምነት ልዩ ነው፣ ምክንያቱም መንግስት የግሉን ክፍለ ኢኮኖሚ ለማገዝ ያለውን ቁርጠኛነት ያመለክታል። አጠቃላይም ከዓለም ባንክ ቡድን ጋር ተቀራርበን ስንሰራ ቆይተናል። ይሁንና አይኤፍሲ የግሉን ክፍል እንዲለማ በጣም ደጋፊና አጋዥ በሆነ መልኩ በገንዘብ የሚረዳ የዓለም ባንክ አንዳንድ ክንድ ነው። ስለሆነም የአገሪቱን እድገትና ማደግ ቀጣይ ለማድረግ የውጭ ቀጥተኛ መዋለ ንዋይን የሚስብና በአገር ውስጥ ያሉ ባለሀብቶችን የሚያንቀሳቅስ ይሆናል። ስለሆነም የዛሬው ስምምነት የሚያመለክተው የግሉን ክፍለ ኢኮኖሚ ገንዘብ ፍላጎት ለማሟላት መንግስት ያለውን ቁርጠኝነት ነው። የዓለም የገንዘብ ኮርፖሬሽን በእንግሊዝኛ አጠራሩ አጽሮት አይኤፍሲ ባለፉት አምስት ዓመታት ውስጥ 452 ሚሊዮን ዶላር በኢትዮጵያ ለተለያዩ የመዋለ ነዋይ ሥራዎች አፍሷል። እነዚህ ሁለት ውሎች ተግባራዊ ከሆኑ ድርጅቱ ለኢትዮጵያ የግሉ ክፍለ ኢኮኖሚ የሚሰጠው ድጋፍ በእጅጉ ከፍ እንደሚል ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።